ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። africa's livest dj dj fatu on the one and two one love for miss you ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦ ፕሮግራማችን ተጀምረዋል። ማስተናግዳችሁ ዲጄ ፋቱ ነኝ። ዛሬ እንግዲህ ዓርብ ነው፣ ያውም ልዩ ዓርብ ጉድ ፍራይዴ እንግዲህ። እንኳን ለዚህ ቀን በሰላም አደረሳችሁ እላለሁኝ። ፕሮግራሜን እንግዲህ በሚቀጥሉት 30 ደቂቃዎች አብራችሁ እንድትቆዩ በመጋበዝ በቤተልሔም ተዘራ በበገና በተቀነቀነ ሙዚቃ ፕሮግራሜን እንጀምራለሁኝ። አብራችሁን ቆዩ። to move. የኔ ነፍስ ሊታድግ፣ የኔ ነፍስ ሊታድግ፣ ተጨነገ ተሰጋየ። አፉን አልከፈተም ዝም አለ፣ ታረደ እንደ በግ። የኔ ነፍስ ሊታድግ and <laughs> the Gabina VOA, let's cross boundaries together. Gabina VOA. No, no, no. አድማጮች የተመልሻለሁ። ዲጄ ፋሱ ነኝ። የምታደምጡት ጋቢና ቪኦኤ ነው። ከዚህ ከዋሽንግተን ዲሲ ከሚገኘው ስቱዲዮችን በቀጥታ ነው የሚተላለፍላችሁ። ዛሬ እንግዲህ አርብ የተከበረ ነው። አዲስ አበባ ደውያለሁና መስመር ላይ እንግዳ አለኝ። ለው ጤና ይስጥልኝ። ሰላም ነው? ማን ልበል? ራስን አስተዋውቅ እስኪ። ብሩክ እባላለሁ ከአዲስ አበባ። ብሩክ፣ አዲስ አበባ የት አካባቢ ነው ያለው አሁን? ቦሌ አካባቢ ነው ያለሁት። ቦሌ አካባቢ ኤድና ቦሌ አካባቢ ነው ያለሁት። በጣም ደስ ይላል። ኤድና ቦሌ መድኃኔዓለም ቤተ ክርስቲያን አካባቢ ማለት ነው። ቤተ ክርስቲያኑ አካባቢ እዛው አካባቢ ነው ያለሁት። እንዴት ነው እስኪ ያለውን ድባብ ንገረኝ፣ እዛ አዲስ አበባ በአሁን ሰዓት። ዛሬ እንግዲህ አርብ ነው ጉድ ፍራይዴ እና ያለውን ነገር እስኪ አስረዳኝ። በዓሉ በጣም ደስ ይላል። በጣም ዛሬ የስግደት ቀን ነው እንደሚታወቀው በጣም ደስ ይል ነበር። ሰው ከአምስት ሰዓት ተኩል ጀምሮ በቃ ሰው፣ በጣም ብዙ ሰው ለቤተክርስቲያን እየሄደ ነበር። ቤተክርስቲያን ራሱ የነበረው ሰው በጣም ብዙ ሰው ነበር። በጣም ደስ ይል ነበር፣ በቃ ደስ ይላል። በጣም በጥሩ ሁኔታ ነበር ያለፈው። በጣም ደስ ይላል። ሰገድክ አንተ? እኔም ቤተክርስቲያን ነበርኩኝ። ስንት ታዘዘብህ? ስንት ሰገድክ? ያው ያው ለግል ነው አይ ነገር ያ የአንተ ብዙ ነው አሉ ቢቆጥሩት ቢቆጥሩት ቢቆጥሩት አያልክም አለ። እኔ ምን ጾመ ነበረ ጾመ ሁለት ወሯን በደንብ ነው የጾምነው። ከሁሉ ነገር ምን የለ ምን የለ፣ በደንብ ጾማችንን ጾመን፣ ምን የለ ምን የለ ማለት አንድ ቀን የቀረን እንግዲህ። እሺ ፋሲካን ደግሞ በጣም በጥሩ ሁኔታ እንደምናሳልፍ ነው እንግዲህ። ጾም ላይ ምን ምን አስቸግሮህ ነበረ? እኔ ምንም የሚያስቸግረኝም ጾም ላይ ጾም ብዬ ካሰብኩ በቃ ምንም ነገር የሚያስቸግረኝ ነገር የለም። የሚያምረኝ ነገር የለም። እርግጠኛ በጣም በጥሩ ሁኔታ እንደውም አጠረብኝ እያልኩኝ ነው። አንድ ሮላ ቢጨመር ይጨመርልን ይጨመርልኝ ጾማለሁ እያልኩኝ ነው። በጣም ደስ ይላል። አለቀብኝ የሆኑ በጣም ደስ ይላል። የምታስተላልፈው መልእክት አለ? የማስተላልፈው መልእክት እንግዲህ ያው ለመላው በክርስትና ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። አሜሪካ ነገር አላችሁትም፣ በጣም እዛ ብዙ ጓደኞች ያሉ ሁሉንም እንግዲህ እንኳን አደረሳችሁ፣ መልካም በዓል በለልኛ። በጣም እናመሰግናለን ብሩኬ፣ ለአንተም እንግዲህ መልካም በዓል፣ መልካም ሁሉ እንመኝልሃለን። ቴንክዩ ስለነበረን ጊዜ ስለ ጊዜ። እኛም አመሰግናለሁ፣ መልካም በዓል ለእናንተም። እናመሰግናለን። ኢንጆይ እሺ፣ እሺ ስ ን I'm Oh. my my own በጣም የምትወዷትና የምታድንቋት ዘማሪ ዘርፍ የነበረች አያም ሬድምድ ብላ በእንግሊዝኛ ነው ያዘመችልን። ዛሬ እንግዲህ ለቅምሻ ብዬ አሰምቻችኋለሁ። ዲጄ ፋቱ ነኝ። ፕሮግራሜ ይቀጥላል። የተወሰኑ የዚህ ሀገር ዜጎች አሜሪካኖች ማለት ነው፣ በአማርኛ ተለማምደው እንኳን አደረሳችሁ ይሏቸዋል ለክርስትና እምነት ተከታዮች። Inquan le bel handsau adara sachu. In quan adarasatu. Tenastaling. Enquon adarasatu. ye fasica baal ya henalatu. Inkwan adarasatu. Welcome baal. Uh nicealin. Enkwan lebel handse atarasatu. In quan Welcome ye yetinsei baal. Da nice እንኳን ለብርሃነ ትንሣኤው አደረሳችሁ። በዓሉ የሰላምና የደስታ የሆነላችሁ። መልካም ፋሲካ። መልካም በዓል። መልካም ፋሲካ። መልካም በዓል። መልካም የትንሣኤ በዓል ይሁንላችሁ። ፋሲካ፣ መልካም በዓል። በዓሉ የሰላምና የደስታ የሆነላችሁ። መልካም ፋሲካ። መልካም በዓል መልካም በዓል እንኳን አደረሳችሁ። መልካም በዓል እንግዲህ እዚህ አገር ያሉ አሜሪካኖች ናችሁ እንኳን አደረሳችሁ የሚሏችሁ የተለያዩ አስተያየቶች በፌስቡክ ላይቭ ደርሰውናል። ኢቪስች የሚባል መልካም ፋሲካ በዓለም ዙሪያ ላላችሁ ኢትዮጵያኖች በሙሉ እንዲሁም ለምወዳችሁ ወዳችሁ ለቪኦኤ ሰራተኞች በሙሉ ብሏል። እኛም ለአንተ መልካም በዓል እንመኛለን። ቤሳ ቤሳ የተባለ ሰው ደግሞ እንኳን አደረሳችሁ ይላል። በሀይሉ ግስላም እንኳን አደረሳችሁ ብሏል። እንግዲህ በፌስቡክም አስተያየቶቻችሁ መተው ትችላላችሁ። ፌስቡክ ላይቭ ላይ አለን። ጋቢና ቪኦኤ ነው ፕሮግራማችን ልጆች ሆነን ወይም ሙዚቃ የምናውቀው ቴዎድሮስ ታደሰ ነው የሚያዜመ ሙዚቃውን፣ እነ ሙላቱ አስታጥቄ ናቸው ሙዚቃውን ያቀናበሩት እና በጣም ደስ የሚል ዘለሰኛ ሙዚቃ ነበር እና ትላንት ፈልጌ አግኝቼዋለሁ። እሱን ልጋብዛችሁ እስኪ አድምጡት። አድማጮች መስመር ላይ አንድ እንግዳለኝ። ሰላም ሰላም፣ ው ተናስተለኝ፣ ራስን አስተዋወቅ እስኪ። ሰላም ጠራስትልኝ፣ እንደምን አላችሁ? በሀይሉ ግስትላ አባላለሁ ከዚሁ ከሜርላንድ በሀይሉ ግስትላ። ፌስቡክ ላይ ገብዘ የምታሰቃየን ሰው ነህ። ህመማት ስለሆነ ይቅር ብለናል። ስራህ ምንድን ነው? ስራዬ ፎቶግራፍ አነሳለሁ በተጓዳኝ እና በዚሁ በዋሽንግተን ዲሲና አካባቢ አሰራር በጣም ጥሩ። እንግዲህ ያው አንተ ስለዚህ ጉዳይ ቀርበነህ ማለት ነው። በዓል እንዴት ነው አካባበር ውስጥ በዚህ በዋሽንግተን በዲኤምቪ አካባቢ? በዓል ድባቡ ደስ ይላል በእውነቱ። ሰዎች ወደ ተለያየ ቤተክርስቲያን እየሄዱ ነው። አሁን እንደውም ጉልባን በልቼ ነው፣ ይገርመሃል ማዋራ ጉልባን በዳቦ ምናም በቃ የመጨረሻ አሁን ወደ ማርያም ቤተክርስቲያንና ወደ መዳይ ተለያዩ ቤተክርስቲያኖች እጅ ሁኔታውን እንደማይ ዛሬ ፎቶግራፍ እንደማነሳ ነው። መግበት እና ሰው በእውነቱ በጣም ደስ ይላል። ስለ በስግደት ቅርብ መባባል እርስ በርስ አለ አደለ። የጾሙን ጊዜ በማስታወስ የህማማትን ጌታችን ኢየሱስ ክርስቶስ ያሳለፈውን የህማማት የጸሎት ጊዜ እና የጾም ጊዜ ከዛም ህማም እንዴት ህማማት ማለት ያ ያሳለፋቸውን የስቃይ ጊዜ የምናስታውስበት ጊዜ ነው። የስቃይ ጊዜ የምናስታውስበት ስለሆነ በእዛ ሁኔታ ነው የምናሳልፍ። እንዴት ነው እዚህ ሀገር ከስራ ጋር እንደዚህ አይነት አሁን ለምሳሌ አንድ ላይ አይደለም የምናከብረው ከዚህ ሀገር ሰዎች ጋር። ስለዚህ ያው ብቸኝነት ይሰማናል። ደግሞ ስራም አለ እና ይህንን እንዴት ትገልጸዋለህ? አይ የግል ባላንስ የማድረግ ጉዳይ ነው ማለት እንደምታየው ያው ሁኔታዎች አይመቻችሁም። አንዳንዴ ቢያንስ ነው ባለች ጊዜ በስታበበ ጊዜ የራስን ማኔጅ ማድረግ እና ጊዜን ማኔጅ ማድረግ ነው። አስቸጋሪ እንደሆነ ይገባኛል። ያው ግን ያው ባለበት ሆነ በልቡ ህማማቱን ካሰብ እርግጥ ነው እሱ ያው የሚሰማ አምላክ እና ሁኔታዎችም ይገባዋል። እሱ ገባ ነው እዛ ሁኔታ ነው እና ከባድ ነው ባለንስ ማድረግ ነው የሚጠይቀው። በጣም ደስ ይላል። የምታስተላልፈው መልዕክት ካላስተላልፍና እንግዲህ መልካም በዓል ተባብለን እንሰነባበት። በጣም ቴንኪ በጣም ነው የማመሰግነው በኢትዮጵያም በዚሁም በአሜሪካም በመላው አለም ያላችሁ የክርስትና እምነት ተከታዮች እንኳን ለብርሃነ ህማማቱ ለህማማት አደረሳችሁ ነው ለፋሲካ አደረሳችሁ ላለው ፋሲካን የሰላም የፍቅር የጤና ይሆንልን ነው ሰርተን የምናካብትበት ነው ይሆንልን እላለሁ አመሰግናለሁ በጣም እናመሰግናለን ስለ ጊዜ እንግዲህ አትጥፋ አስተያየትንም ስጠን እንዳታቆም Thank you. Thank you. thank you, thank you. Thank come on you. አድማጮች እንግዲህ በያላችሁበት ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁኝ። ፌስቡክ ላይ ማስተያየቶቻችሁን እየተቀበልኩ ነው። ንጹሕ ተሰማ ሜና ሜና ሜን እንኳን አብሮ አደረሰን ብለዋል። በቃ በቃ በቃ የሚባል ሰው ደግሞ እንኳን አብሮ አደረሰን ሙዚቃ ምርጫችሁ ግን ተመችቶኛል ያለ ሰው አለ ወይ ብለዋል። እንግዲህ ያው አንተነ የመጀመሪያው ዲጄ ፋት ስለኝ ፕሮግራም ይቀጥላል። ሲ ደግሞ ዘና እንድትሉ ማሲንቆ ልጋብዛችሁ ማታ ተዋውቂያት ምሽት ላይ በሌሊት ምሳን ብላ ብላይ ሲነጋ በጠዋት። በደስታ ፈንድቄ ጉዞዬን ስቀጥል ሂሳብ ወረደብኝ ከዛፍ ሚያንጠለጥል። እንግዲህ የገረመኝ ከአውሮፓ ፈረንጇ ለአፍሪካ ወዳጇ፣ ሁሉም የሚወዱት የሀበሻ ሴት ነው የመፈቀራቹ ሚስጥሩ ነው? ብላ ብትጽፍላት የፈረንጅ ፈጣጣ አበሻዋ ደግሞ ገላሽነስንሹ አለቻት ሚጥሚጣ!

አድማጮቼ ያደ መጣችሁ ቱፓክ ነበር በማሲንቆ ቱፓክ በጣም የታወቀ የማሲንቆ ተጫዋች ነው እንግዲህ ፈታ እንዳረጋችሁ ዘና እንዳረጋችሁ ተስፋ አደርጋለሁ ዲ ፋቱ ነኝ ምጋብዛችሁ ሙዚቃ ባይሆኑ የሚገርም ሙዚቃ ነው በጣም በቃ የሚመስጥ ሙዚቃ ነው ቻላቸው አሸናፊ ነው እስቲ አድምጡት Hey <laughs>

አበቃሽ ማን ይኮን የነበረሽ ሁሉን እንዳልነበር ሲሆን አይ የነበረሽ ሁሉ አይ እንዳልነበር ሲሆን

ወንድሞቹን ፈርተቁ መናን ንቀር ማትቆጥረውን ይስጠኝ ልክ እንደ ቫይበር። ይህ ደግሞ ያደመጣችሁት ሌላ ማሲንቆ ተጫዋች ነው። ይሳቅ ይባላል። በጣም ደስ የሚል ግጥም ነው ያለው። እንግዲህ ማትቆጥረውን ይስተኝ ልክ እንደ ቫይበር ብሏል። ከዛ በፊት ደግሞ ቻላቸው አሸናፊን አስደመጥናችሁ። በጣም ምርጥ የባህል ሙዚቀኛ ነው። የእሱን ሙዚቃ ዘና እንዳላችሁበት ምንም ጥንጥር የለኝም። ዲጄ ፋሱ ነኝ የማስተናግዳችሁ። አሁን ደግሞ በቅርብ የወጣ አዲስ ሙዚቃ አለ ሂፕሀፕ ነው። ሂፕሀፕ በአማርኛ ነው ወይም የራፕ ሙዚቃ በአማርኛ ነው። ሙዚቀኛው ልጅ ሚካኤል ይባላል። የተወደደ ድረስ አንዱ ሙዚቃ ነው የምጋብዛችሁ፣ ዘመናዊ ማርዬን። እሱን ጋብዣችሁ መለሳለሁኝ። ዘመናዊ ማርዬ ገሰ ግብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ፣ እልፍኙም ተሞላ፣ አንቺም ደስ ይበልሽ። ሎሌ ለባላባት ሁሉም ተጠራልሽ፣ ጉሻና ምርቃት ቢወርድን በላይሽ ቢያንስ ነው እንጂ መቼም አይበዛብሽ። ቢረጠብ ይደላው ድርቅ ያለው መሬት ሽርበ በሞቴ ተመላለሽበት እንደ ልልቲቷ እንደ ዘውዲቱ ቤት ባለሟሉ ብዙ ሚነጠፈው መሬት እንደ ማሩ ሰፍፍ እንደ ወርቁ ድካ ሀገር በሙሉ ይወድሻለካ i you. እንዲናገሩ እንግዲህ፣ የተከበራችሁ አድማጮቼ ፕሮግራም ልጨርስ የተወሰኑ ደቂቃዎች ነው የቀሩን። በዚህ ሙዚቃ ነው የምሰናበታችሁ። ሳስተናገዳችሁ የቆየው ዲጄ ፋትሱ ነበርኩኝ። ከዚህ ከዋሽንግተን ዲሲ የአሜሪካን ድምፅ ሬዲዮ ጣቢያ ለሁላችሁ በያላችሁበት መልካም በዓል እመኝላችኋለሁ። ፕሮግራማችን ጋቢና ቪኦኤ ነበረ። አስተያየቶቻችሁን በቪኦኤ አምሃሪክ ፌስቡክ ፔጅ አለን፣ ትዊተር ፔጅ አለን። እንሞ ደግሞ በግሌ ዲጄ ፋትሱ ብላችሁ ብትልኩልን ወይም ሃሽታግ ጋቢና ቪኦኤ ይደርሰናል። መልካም ፋሲካ፣ መልካም በዓል። ዘመናዊ ማሪ ይቀጥላል። ሳሉ እንደዚህ የሰራሽ የእኔም ብቸኝነት ይርሳ ብሎ የላከሽ የሳቄ መክፈቻ አይኔን ማይብሽ ካፈሩ ከሸክላው ከውዋዊ ሰራሽ ለእኔም ሽልማት የለሱም ትእዛዙ ነሽ እኔ አንቺን ባላ ምሽቱ ተከፋ፣ ጨረቃ ኮረፈች፣ ኮከቡ ሁሉ ጠፋ፣ መሬቱም ደረቀ፣ ሰማዩም ተቆጣ። እንግዲህ ይሄ ነው አንቺን ወደ ላጣ አንቺን የዘብና የቤቱ ዘናሚት ለደከመው ጉልበት ላመመው መዳኒት ግቢና ከቤቴ የይብዛን በረከቴ አንድም ለስጋ ነው አንድም ለህይወቴ። እኔ ወድሻለሁ ውደት ይበሙት Yeah, am not sure what I'm I'm I'm